የኢንተርኔት ዋጋ አላግባብ እየተቆረጠብን ነው የሚል ስሞታ በሰፊው እየተደመጠ ነው። የመቶ ብር ካርድ ተሞልቶ ሊያውም ብቅ ጥልቅ ለሚል አገልግሎት ቶሎ ያልቅብናል በማለት ተገልጋዮች ያማርራሉ። በማኅበራዊ መገናኛ ብዙሀን ትችቶችን በመጻፍ የሚታወቀው ጋዜጠኛ ኤልያስ ገብሩ ከተጎጂዎች አንዱ ነው። ገጠመኙን እንዲህ አወጋን። ለስልክም ለኢንተርኔትም ካርድ ሞልተህ የሚቆርጥበት ነገር አንዳንዴ ፌር አይደለም። እኔ በግሌ እንኳን ተሞክሮ ነበረኝ። ከስሪጂ ወደ ፎርጂ ስርኬን ካረኩኝ በኋላ ካርድ ሞልቼ ወዲያው ነው ያለቀው እና በተደጋጋሚ እንደዚያ ነገር ሲከሰት ማህበራዊ ሚዲያ በራሴ ፌስቡክ ላይ ይህንንም ቴሌ አሁንም በቃ ህብረተሰቡን ማለቡን አልቀረም ብዬ ጽፌ ነበር። ቴሌም ይህንን መረጃ ካየ በኋላ እናጠራለን ብሎ በውስጥ መስመር መልእክት ልኮሌ ነበር። ከዛም በኋላ አጣርተን ትክክለኛ ታሪፍ ነው የቆረጥ ነው፣ አንተ ላይ የተጨመረ ታሪፍ የለም፣ ተጨምሮ የተወሰደብህ የለም የሚል ምላሽ ሰጥቶኛል። ግን በተለያየ ጊዜ ላይ ይህ ሁሌ አይደለም። አንዳንዴ ሳታስበው የምትጠቀምበትን ነገር ታውቀዋለህ፣ ካርድህ ወዲያው የሚያልቅበት ጊዜ አለ። አንዳንዴ ደግሞ ትክክለኛ እንትኑን ጠብቆ እንደሚሄድ ደግሞ በራስ ስልክ ላይ እንኳን የምትካተለው ነገር ነውእና ወጥ ያለው ነገርና እኛም አንዳንዴ ህብረተሰቡ የማያውቀው ደባ ኢትዮ ቴሌኮም ያደረጋልም ብለን ወደ መጠርጠርም እናስባለን። የኔትወርክ መቆራረጡ ከሚያደርሰው ኢኮኖሚያዊና ማህበራዊ ጉዳት በላይ ሀሳብን በነጻ በመግለጽ ላይ የተቃጣ ጥቃት ነው ይላል ጋዜጠኛ ኤልያስ። ዘንድሮ ብቻ የተከስተ አይደለም፣ ባለፉት ዓመታትም የነበረ ችግር ነው እና ተጽዕኖ ትልቅ ነው። ምክንያቱም በቀን በቀን ሳይቋረጥብህ መረጃን እያገኘህ መረጃንም ደግሞ እየሰጠህ የምትሄድበት አይደለም። ስለዚህ ትልቅ አሉታዊ ተጽዕኖ ነው። ይህም ችግር ደግሞ ስልጣን በያዘው ኃይል ሊቀረፍም አልቻለም። እስካሁን ጊዜ ድረስ የተማሪዎች ፈተና፣ ግጭት፣ የኃላፊዎች ጉብኝትና ሌሎች ምክንያቶችን እየተፈለገ ኢንተርኔት ከመዝጋት ሌላ የተሻለ አማራጭ መጠቀም ያስፈልጋል ይላል ጋዜጠኛው። ከዚህ ቀደምም ምንድነው መንግስት አንዳንድ ቦታዎች ላይ ክፍለ ሀገር ግጭቶች ሲፈጠሩ መረጃዎች እንዳይወጡ ደግሞ በዜጎች መካከል መረጃዎች ልውውጥ እንዳይኖር በማለት በተደጋጋሚ ጊዜ ኢንተርኔትን የሚዘጋበት ሁኔታ ነበር። ለምሳሌ አስቸኳይ ጊዜ አዋጁ በታወጀበት ሰዓት ሁሉ የኢንተርኔት አገልግሎት የተቋረጠበትም ጊዜ ነበር። ይሄ ጉዳቱ ቀላል ነገር አይደለም። በተለይ በቃ ስልጣን የያዘው ኃይል እሱ ለሚያረገው ለሚያራምደው የፖለቲካ እንቅፋት እንደሆነበት ባወቀ ሰዓት ላይ ይህንን የመዝጋት ዝንባሌ በተደጋጋሚ ታይቷል። በተደጋጋሚ ይህ አገሪቷ ላይ ጥቅም ሳይሆን ጉዳት ነው ያመጣው። አንዳንድ ያልተጠበቁ እነሱ የሚያውቋቸው ህብረተሰቡ ያላወቃቸው ነገር ነገር ሲኖር ደግሞ መሀል ላይም ኢንተርኔት የሚቋረጥበት ሁኔታም አለ። ይሄ ሌሎች ነገሮችን ማሰብ አይቻልም ወይም ሌሎች መፍትሄዎችን ማሰብ አይቻልም ወይ ብሎ መጠየቅ ይቻላል። እዚህ ጋር የታሰበበት ነገር ስለሌለ ነው። እንደ መፍትሄ ችግር በመጣ ቁጥር ሄዶ ኢንተርኔትን መዝጋት በኢህአዴግ ቤት በጣም የተለመደ ባህሪ ሆኗል። የኢንተርኔት ዋጋ አላግባብ እየተቆረጠብን ነው የሚል ስሞታ፣ የኢንተርኔት መቆራረጥ ሰበብ ምክንያቱ የጥራት ጉድለትና ተያያዥነት ባላቸው ጉዳዮች ላይ ምላሽ ሊሰጡን ከኢትዮ ቴሌኮም ወይዘሪት ጨረር አክሊሉን ጠይቀናቸው ነበረም። ትላንት ለዛሬ ስምንት ሰዓት በስልክ ምላሽ ሊሰጡን ቀጠሮ ቢሰጡንም ተደጋጋሚ ደውለን እንዳቸው ስልክ ባለማንሳታቸው ምክንያት ሀሳባቸውን ማካተት አልቻልንም። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።